የሶማሊያ ባለስልጣናት አብዛኞቹ ሶማሊያውያን የሆኑና ቢያንስ ሀያ አራት ፍልሰተኞችን የጫኑ ጀልባዎች በማዳጋስካር የባህር ዳርቻ ተገልብጠው መሞታቸውን ተናገሩ። ወደ ሰባ የሚጠጉ ፍልሰተኞቹ በሁለት ጀልባዎች ተጭነው እየተጓዙ የነበረ ሲሆን ከእነዚህ ውስጥ አርባ ስድስቱ በህይወት መትረፋቸውን ባለስልጣናቱ ተናግረዋል። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፊቂ ለመንግስት መገናኛ ብዙሀን እንደ ተናገሩት የማዳጋስካር ባለስልጣናት በማዳጋስካር ደሴት ላይ ስለደረሰው አሳዛኝ ክስተት እንዲሮ ኢትዮጵያን አቆጣጠር ቅዳሜ ዕለት ህዳር 23 ቀን እንዳስታወቋቸው ተናግሯል። ፊቂ ሲናገሩ አንደኛዋ ጀልባ 38 ሰዎችን የጫነች ስትሆን ከእነዚህ ውስጥ አብዛኞቹም ሶማሊያውያን ነበሩ ብለዋል። አያይዞም ሁለተኛውም ጀልባ ሰላሳ ሁለት ሰዎችን የጫነች ሲሆን ከእነዚህ ውስጥ አብዛኞቹም ሶማሊያውያን እንደሚሆኑ እምነት አለ ብለዋል። ፊቂ ከመጀመሪያዋ ጀልባ አስራ አምስት ሰዎች ህይወታቸው ሲያልፍ ከሁለተኛዋ ጀልባ ደግሞ ዘጠኝ ሰዎች ሞተዋል ብለዋል። ሁሉም ሶማሌዎች አይደሉም፣ ምናልባትም ኢትዮጵያውያን ከነሱ መካከል ሊኖሩ ይችላሉ የሚል ጥርጣሬም አለ ሲሉም ግምታቸውን አስቀምጠዋል። ፊቂ ዛሬ ሰኞ በአዲስ አበባ የሶማሊያ አምባሳደርና የመንግስት አቃቤ ህግ ቢሮ ወደ ማዳጋስካር እንደሚላኩ አስታውቀዋል። ባለስልጣናቱ ወደ ማዳጋስካር በመሄድ ሁኔታውን እንደሚመረምሩና እንደሚፈትሹ የገለጹት የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ክፍል ዓለም አቀፉን የፍልሰተኞች ተቋም አይኦኤም የምስራቅ የአፍሪካ ቀንድና የደቡባዊ አፍሪካ ቢሮ ያነጋገረ ሲሆን ቢሮው ስለ ክስተቱ መረዳቱን ገልጾ በጉዳዩ ላይ ከሶማሊያ መንግስት ጋር እየተባበረ መሆኑን አስታውቋል። የዓለም አቀፉ የፍልሰተኞች ተቋም አይኦኤም የምስራቅ የአፍሪካ ቀንድና የደቡባዊ አፍሪቃ ቢሮ ቀጠናዊ ዳይሬክተር ፍራንስ ሰለስትን በአሁን ሰዓት ሁኔታው ግልጽ አይደለም ያሉ ሲሆን የማላጋሲ ባለስልጣናት ነገሮችን ለመለየት እየጣሩ ነው ብለዋል። በሕይወት የተረፉት ሰዎች እንደሚናገሩት በአውሮፓውያኑ ህዳር ሁለት ሁለት ጀልባዎች ከሶማሊያ የባህር ዳርቻ ወደ ማዳጋስካር አቀኑ። የመጨረሻ መዳረሻቸው ማዩቴ የተሰኘችው የፈረንሳይ ደሴት ናት ብለን እናምናለን። በአንዳንድ እክሎች ምክንያት የባህሩ አቅጣጫ ጠፍቶባቸዋል። ከዚያ በኋላ ጀልባቸው በማዳጋስካር የባህር ዳርቻ ላይ ወድቋል ነገር ግን አደጋው ቀድሞም ባህር ዳርቻው ላይ ሳይደርሱ ተፈጥሯል አንዳንድ የተረፉትን ሰዎች ካነጋገሩ ባልደረቦች ያገኘውት ይህንን ነው የመጀመሪያው ጀልባ ላይ ሁለት ሰዎች በሚያሳዝን ሁኔታ በመሞታቸው ከጀልባው ወደ ባህሩ ሊጥሏቸው ተገደዋል ከዚያም ሌላኛው ሁለተኛው ጀልባ አስር ሰዎችን ያሳተፈ ተመሳሳይ ነገር ተከሰተበት ማዳጋስካር ሲደርሱ አርባ ስምንት ሰዎች ነበሩ በህይወት የተረፉት የማላጋሲ ባለስልጣናት ይፋዊ መረጃዎችን መስጠት የሚመርጡት በአየርና በድ ድንበር ፖሊስ እየተካሄደ ያለው ምርመራ ከተጠናቀቀ በኋላ መሆኑንም ገልጸዋል። ፍራንስ አክለውም አሁን ላይ ይፋ የተደረጉት አሃዞች ፈረንሳይኛም ሆነ እንግሊዝኛ በማይናገሩ ፍልሰተኞች በሰጡት መረጃ ላይ ተመርኩዞ ነው ብለዋል። ከፍልሰተኞቹ ጋር ለመነጋገርም አስተርጓሚ አስፈላጊ እንደነበረ ጠቅሰዋል። ፍራንስ የጀልባዎቹን መገልበጥ አልተቀበሉትም። እንደሳቸው አባባል ነዳጅ የጨረሱትን ጀልባዎች ክብደት በመቀነስ ጀልባውን በእጅ ለመቅዘፍ በሚል የጀልባውን ሞተር አውጥተው መጣላቸውን ገልጸዋል። በኋላ ላይ በድካም የተነሳ ጀልባዎቹ በንፋስ ራሳቸውን እንዲቀዝፉ መጥተዋቸውን ይገልጻሉ። በህይወት የተረፉ ሰዎች በረሃብ ነው የሞቱት። በምግብና በውሃ እጦት ህይወታቸው አልፈዋል ነው የሚሉት። አንዳንዶቹ አስክሬናቸው መበስበስ ጀምረዋል። ስለዚህም ምንም አማራጭ አልነበራቸውም። ማለት ያደረጉትን ነገር ከማድረግ ውጭ ሌላ አማራጭ አልነበራቸውም። ምክንያቱም እንደዚህ ባለ ጠባብ ቦታ ላይ ከሆናችሁና በድኖቹም መበስበስ ከጀመሩ በህይወት ያሉትን አደጋ ላይ ይጥላል። እናም ከጀልባው ሊጥሏቸው ወስነዋል። ነገር ግን ይህንን በሚያደርጉበት ጊዜ አንዳንዶቹ ራሳቸው ከረሃብና ከጥም የተነሳ አልቀዋል። ፍራንስ ጀልባዋ በመጨረሻ በማዳጋስከር ሰሜናዊ ምዕራብ ዳርቻ ላይ ተሰብራ ተጨማሪ ሰዎች ሞተዋል አሊያም ጠፍተዋል ብለዋል። ከአሜሪካ ድምፅ ባህሩን ማሩፍ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ